ልደት፣ ሞት፣ ጋብቻ እና ፍቺ በኢትዮጵያ ከ1935 ዎቹ በሕግ የተቀመጠ ቢሆንም አንድ ወጥ በሆነ አሰራር ሳይኖር የመታወቂያ ወረቀቶችንም የሚሰጠው አካል በወል ሳይታወቅ ያዝ ለቀቅ በመሰለ መልኩ በተለይ በከተሞች ይሰራበት ቆይቷል። ይህንን አንድ ወጥ በሆነ መልኩ በግዴታ የማክበር በአዋጅ ጸድቆ በዋናነት ተጠሪ የሚሆነው ኤጀንሲ ተመስርቷል። በወሳኝ ኩነቶች ምዝገባ ኤጀንሲ በመባል የተሰየመ ነው። እንደ ኤጀንሲው ገለጻ ማንኛውም ሰው በአንድ በታወቀ የአስተዳደር ግዛት ለመኖር ሕጋዊ የዜግነት ማንነት መብት የሚያገኝበትና ለዚህም ማረጋገጫ የሚሆነውን ሕጋዊ ሰነድ የሚዘጋጅበት የህይወቱ የመብት መነሻ እርከን እንደሆነ ይተነትናል። የዚህን ተግባር በህጋዊ መልኩ ተነገ በስቲያ የሚጀመር መሆኑን ስርዓቱ በተካሄደበት በሂደን ሆቴል በንግግር ያበሰሩት የሀገሪቱ ርዕሰ ብሔር ዶክተር ሙላቱ ተሾመ ናቸው። ሁሉም የሚመለከታቸው አካላት መላው የህብረተሰብ ክፍል ምዝገባው ከሚጀመርበት ከሐምሌ 30 2008 ዓ ም ጀምሮ ሁነቶች እንደተከሰቱ በማስመዝገብ የበኩላቸውን ንቁ ተሳትፎ እንድታደርጉ ጥሬን እያቀረብኩ ምዝገባው ከሐምሌ 30 ቀን 2008 ዓ ም ጀምሮ በአገር አቀፍ ደረጃ እንደሚጀመር ለሀገራችን ህዝቦች ለማብሰር እወዳለሁ በሀገሪቱ በተለይ በገጠር አካባቢ አንድ ቤተሰብ አባወራ ወይም እማወራ ያላቸውን ልጆች ማስመዝገብ ቀርቶ ቁጥራቸውን ስንኳ የመግለጽ ባህል የለም። እንዲያውም ዕድሜያቸውን በትክክል የሚናገሩ ባህል የለም። እንዴት ነው ወደ ተግባር የሚገባው? በሚል ጥያቄውን ያቀረብኩላቸው በአዲስ አበባ ከተማ አስተዳደር ወሳኝ ኩነት ምዝገባ ኤጀንሲ ዋና ዳይሬክተር ለአቶ ውድንህ ደስታ ነው። እንግዲህ በዚህ ደረጃ ከሌሎቹ አካባቢዎች ከአዲስ አበባ ከተማ አስተዳደር የወሳኝ ኩነቶች ምዝገባን ከ1935 ጀምሮ እያካሄደ ያለ በመሆኑና በከተማ ደረጃም የሚገኘው ሕብረተሰብ የተሻለ ግንዛቤ ያለው በመሆኑ በተሻለ ደረጃ ምዝገባውን ለማካሄድ የሚያስችለን ሁኔታ አለ ብሎ መውሰድ ይቻላል። ከዚህ በተረፈ ይሄ ችግር በከተማው ውስጥ ይኖራል ብለን ሕብረተሰቡ ጋር ግንዛቤ መፍጠር ስራዎች በሰፊው እየሰራና ያለ ነው። ምክር ቤቶቻችን ሃይማኖት ተቋማትን ርት ተቋማትን የህዝብ አደረጃጀቶችን፣ ማህበራትን፣ የሴቶች የወጣት የነዋሪዎች ፎረም፣ እድሮችን፣ የተለያዩ አካላቶችን ያካተተ በመሆኑ እነዚህ የምክር ቤት አባላት ለህብረተሰቡ ግንዛቤ መስጠት ስራ እየሰሩ ያሉበት ሁኔታ ነው ያለው። ለዝግጅቱ አስፈላጊውን ቁሳቁስ በማቅረብና ሙያዊ እገዛ ካደረገው የዓለም አቀፉ ህጻናት አድን ድርጅት በምህጻረ ቃሉ ዩኒሴፍ በኢትዮጵያ ተጠሪ የሆኑት ወይዘሮ ጂሊያን ሜልሶፕ role in supporting measures of establishing the civil registration system የዓለም አቀፉ ሕፃናት አድን ድርጅት ዩኒሴፍ ይህንን እቅድ በመደገፍና የዜግነት ምዝገባ ስርዓትን ወደ ተግባር ለመቀየር ለሚደረጉትን እንቅስቃሴዎች ሁሉ የማይናቅ ድጋፍ ሲያደርግ ቆይቷል። ምክንያቱም ዩኒሴፍ በአንድ ሀገር ደረጃ ለሚደረገው የምዝገባ ስርዓቱን የመደገፍ ውሳኔ በማጽደቁ ነው። ይህ ደግሞ ከሌሎች የምዝገባ ስርዓቶች በሚደረገው አንደኛው አካል በመሆኑም ነው። ከዚህ እንደምንረዳው በትዕግሥትና በጥራት በተመደበው የጊዜ ሰሌዳ ውስጥ መተግበር ስለሚገባ ነው። ልደት በአስራ ዘጠኝ ቀናት ውስጥ እልፈታ ሕይወት በሚመለከት ደግሞ በሰላሳዎቹ ቀናት ውስጥ ምዝገባው እንዲጠናቀቅ ነው። ሕፃናት ወንዶችና ሴቶች ሁሉ ተመዝጋቢ ሆነው ዋስትና እንዲኖራቸው የሚደረግበት ዘዴ ይሆናል። ጌታቸው ተድላይ ልጅ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ